የባለብዙ ቀለም ሐሳቦች መናርያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ኢትዮጵያ የመጀመሪያ የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች። ኢቲአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ኢቲአርኤስኤስ አንድ የተሰኘውን ሳተላይት የተመለከተ ዝርዝር ዘገባ ቆየት ብለን እናስደምጣችኋለን። የአርብ የጋቢና ጥበብ እንግዳም አለን። አቁራኛ እንግዲህ መቆራኘት የሚለው ሀሳብ ከጥቂት ዓመታት በፊት በንግስት ዘውዲቱ በአጼ ምኒልክ እንደዚሁም በልጅ ኢያሱ ዘመን እስከ ኃይለስላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። የቁራኛዬ ፊልም ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ነው ይዘን ነው እንመለሳለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። አሁን ቀዳሚው የዕለት ኑርሳችንን እናስደምጣችሁ። ኢትዮጵያ የመጀመሪያ ኢቲአርኤስኤስ አንድ የተሰኘውን የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች። እስክንድር ፍሬው ዝርዝሩን ያሰማናል። ከባህር ጠለል በላይ 3200 ሜትር ከፍታ ላይ የሚገኘው የእንጦጦ ቅዝቃዜና ብርድ ያልበገራቸው በድቅድቅ ጨለማ የመጡ በዚያ በሚገኘው የመከታተያና ምርምር ማዕከል የተሰባሰቡ ዜጎች ስሜት አጠቃላይ ድባብ መገለጫ ነው። አብረን እየተጓዝን ነው። እንኳን ደስ አለን፣ እንኳን ደስ አላችሁ 72 ኪሎ ግራም እንደምትመዝን የተገለጸው ኢቲአርኤስስ 01 ሳተላይት ቻይና ከሚገኝ ማምጠቂያ ጣቢያ ወደ ህዋ የተላከችው ዛሬ ማለዳ ነው። 8 ሚሊዮን ዶላር ወጥቶባታል። አብዛኛው ማለትም 6 ሚሊዮን ዶላሩ በቻይና የተሸፈነ ነው። የዛሬው የደስታ ስሜት መነሻ ግን እንደዚህ አይነት ዝርዝር ነጥቦች አይደሉም። ዋናው ጉዳይ የባለቤትነት የቴክኖሎጂ ሽግግር ጠቀሜታ ይመስላል። ኢትዮጵያ የራሴ የምትላት በስሟ የምትጠራ ሳተላይት ባለቤት ሆናለች። መቆጣጠሪያውንም እዚሁ እንጦጦ ገንብታለች። መሰረቱ ተጥሏል ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን በእንጦጦ በተዘጋጀው ሥነ ሥርዓት ላይ ባደረጉት ንግግር፣ ኢቲአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁ ይህ የቴክኖሎጂ ልማትና ዓለም አቀፋዊ ተወዳዳሪነትን ጉዞ ለሀገራችን ኢትዮጵያ የዘገየ ካልሆነ በስተቀር እጅግ በጣም ወቅታዊና አስፈላጊ ነው። ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምፅ ሲናገሩም የሳተላይት ባለቤት የሆኑ አገራትን ጎራ የተቀላቀለችው ኢትዮጵያ ከዘርፉ እየበለጠ ለመጠቀም እንደምትሰራ አብራርተዋል። ዞሮ ዞሮ ያው ወደዚህ ደረጃ የደረሰ ሆነና ያው የማይቀረውን ዓለም ከወዲሁ ጀምሮ ብቁ ተወዳዳሪ ለመሆን ስለሆነ ጠቅላላ ለውጥና ጠንካራ ገር ስናስብ ከዚህኛው ዘመን ውስጥ ለዚህ ስለዚህ ማንኛውንም ነገር ተግባራዊ ማድረግ በቅርብ መውጣትና እያሰፉ መሄድ ነው። ዛሬ አንድ የመጀመሪያው ገና ተከታታይ ስራዎች አሉ። የሚያስፈልገው ዋናው የሰው ኃይል ነው።

በኢኖቬሽንና ና ቴክኖሎጂ ሚኒስቴር ስር የሚገኘው የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ነው። ከመንግስት ጎን ለጎንና አንዳንዴም ከመንግስት ቀድመው ግን የህዋ ሳይንስ ዘርፍ ትኩረት እንዲሰጠው የጣሩ ደጋፊዎችን ያፈሩና ወደፊት እንዲራመድ የሰሩ ኢትዮጵያውያን አሉ። በእንጦጦ የተካሄደው ስነ ስርዓት የክብር እንግዳ ምክትል ጠቅላይ ሚኒስትር ደመቀ መኮንን ራሳቸው በተለይ የቀድሞውን ከፍተኛ ባለስልጣን አቶ ተፈራ ዋልዋን በስም ጠቅሰዋል። በአቶ ተፈራ ጥረት የተቋቋመው የኢትዮጵያ ስፔስ ሳይንስ ሶሳይቲ አባል ከሆኑት አንዱ ደግሞ የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ናቸው። የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤት የዚህ እንቅስቃሴ ዋነኛ የገንዘብ ምንጭ እንደነበሩ በማስታወስ ይጀምራሉ። ብዙ ሰዎች ተካፍለዋል ለብዙ ዓመት። ከነዚህ ውስጥ አንዱ ሼክ መሀመድ ናቸው። ሼክ መሀመድ ይሄን ኦብዘርቫቶሪ ሚድሮክ ኢትዮጵያ ግሩፕ ባለቤት ማለት ነው። ባለቤት ከስር ጀምሮ ክቡር አቶ ተፈራዋሉ ዋጋ በመሆን የሳይንሱ አካል ናቸው። አባል ናቸው። የኢትዮጵያ ስፔስ ሳይንስ ሶሳይቲን ይደግፉ ይደግፋሉ። አባል ናቸው። እኔም አባል ነኝ እና እዚህ ምን ደርሰው ማየታችን እጅግ በጣም ደስ ደስ የሚል ነው። ወደፊትም ደግሞ ወጣቶቻችን በዚህም በመጠቀም እውቀቱ ወደዚህ ይመጣል። ኖሌጁ ይመጣል። እውቀቱ ወደዚህ ይመጣል። ያን እውቀት በመጠቀም ደግሞ ወደፊት ማየት የሚገባን ራሳችን ሳተላይቱ ሰርተን ከዚህ አምርተን የምንታክስበት ጊዜ ይመጣል ብዬ አስባለሁ። ዶክተር አርጋ እርሱ ለሙያው ቅርብ ነው ለህዋ ሳይንስ። ከዛ አንጻር ምን ክፍተት ነው የምትደፍነው? አሁን እቺ ሳተላይት መጠቀች። ኢትዮጵያ ውስጥ የነበረ ቀድማውን ለምሳሌ የሰው ሳተላይት ከምንጠቀም የራሳችንን በመጠቀም ብለዋል። አዎ እንዴት ነው፣ ማንኛውም ኮሚኒኬሽን እንደምታውቀው ከመሬት ሳተላይት ዲሽ ይነሳና ወደ ሰማይ ከሄደ በኋላ እንደገና ከዛ ነጥሮ ነው ኢንፎርሜሽን የምናገኘው መረጃ የሚገኘው መረጃ የሚገኘው ከዚህ አሜሪካ አንድ ሰው ጋር በሞባይል ለመነጋገር ብፈልግ ከዚህ የሚሰጠው መልእክት ወደ ሰማይ ሄደው ከዛ ደግሞ እንደገና በሳተላይት ወደዛ ተወርሮ ነው። ስለዚ ሳተላይ የምንላቸው ከአየር ላይ ተንጠለጠሉት በሙሉ አንዳንዶቹ እንዲያውም ልትከራያቸው የምትችላቸው ነገሮች አሏቸው፣ እንደ ፖስታ ቤት ማለት ነው። ስለዚህ ከፍተኛ የሆነ ወጪ እያወጣ ነው ብዬ አምናለሁ። ለአንዳንዶች ለምናደርጋቸው ነገሮች ያንን ያስቀርልናል። ሁለተኛ፣ ሳይንሱ እያደገ ይሄዳል። በመጨረሻ ላይ ሌላው ዓለም እንደሚያደርገው እኛም ወሰማይ ላይ ከመካፈሉ ለእድገታችን እጅግ በጣም አስፈላጊ ነው። ይሄ አንዳንዶች ቦታ ለመያዝ ነው ይላሉ። አንዳንዱ አን አክቲቭ ሳተላይት ነቸው ወይም ስራ የምትጀምር ነቸው ሊያሆኑ ይላሉ። አሁን ተመትከዋል። እርስ እንደ ባለሙያ ምንድን ነው አሁን የለም። ቦታ ለመያዝ ማንኛውም ሰው ቦታ መያዝ ይኖርበታል። ከላይ እነዚህ ሰማይ ላይ ያሉ በእያንዳንዳቸው በእያንዳንዳቸው ኦርቢት ይዞራሉ። እኔ በአንድ ጊዜ እንደዚሁ ሼክ መሐመድ የተካፈሉበት አንድ ሳተላይት ደቡብ አሜሪካ ውስጥ እጄ እንደዚሁ ተካፍ እያሉ ወደ ሰማይ ሲሄድ አንድ የተወሰነ ኦርቢት ላይ ትሽከረከራለች። ለእኛ የሚያስፈልገውን ኢንፎርሜሽን ትሰጣለች። መሬት ላይ ያሉ የተኛ መሀንዲሶች በሚያስፈልገው መልክ ይቆጣጠሯታል። የምንፈልገው እንዴት እናገኝ? አሁን ለምሳሌ የዝናብ በዚህ ቀን ይመጣል፣ ጎርፍ በዚህ ይመጣል እያል ከሌላ በኩል መረጃ ነበር ብናገኝ፣ አሁን ግን ቀጥታ እራሳችን ማየት እንችላለን ማለት ነው። ይሄ የዚህ አይነት ሳተላይት ነው። ወደፊት ደግሞ ሌላ አይነት ትልቁ ያላቸው ሳተላይቶች እያመረትን መሄድ ነው። ስለዚህ ጅማሮ እጅግ በጣም የሚያስፈልግ ነው። አንዳንድ ሰዎች ምናልባት በአሁኑ ጊዜ ሳይንስ መድረስ ትክክል ነው ወይ? ሌላ ችግር የለም ብሎ ያስባሉ። አይደለም፣ ችግር አለኝ ብለ ሳይንሱ ጋር ትካፈል ማለት አይደለም እና እጅግ በጣም አይን ከፋች ነው፣ በተለይ ለወጣቱ ኢቲአርኤስኤስ አንድ ሳተላይት በስኬት ህዋ መድረሷንና የኢትዮጵያን ምድር መቃኘት መጀመሯን የኢኖቬሽንና ቴክኖሎጂ ሚኒስቴር በስልክ የጽሑፍ መልእክት አስታውቋል። ኢቲአርኤስኤስ አንድ የተልዕኮ ሳተላይት መሆኗ የአየር ሁኔታና የግብርና መረጃዎችን እንደምታቀብል ምስሎችንም እንደምትልክም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ንጋቢናቪሽንጋቢናብላንጉልብላንጉልብላንጉልዘቢናዘቢናብላንጉል እስክንድርን ለዘገባው እናመሰግናለን። ከቅርብ ጊዜያት ወዲህ ተሰርተው የብዙሃን መነጋገሪያ ከሆኑት ፊልሞች መካከል አንዱ ነው ቁራኛዬ። ከሰሞኑ ፊልሙ በሰሜን አሜሪካ ዋሽንግተን ዲሲ ላንድማርክ ሲኒማ በኒውዮርክ ኮሎምቢያ ዩኒቨርሲቲዎች ውስጥም ታይቷል። ከተመልካቾች ጋርም ውይይት ተደርጎበታል። ይህንን የሚመለከቱ ጥያቄዎችን ለማንሳት ከፊልም ጥበብ ጋር የሚዛመዱ ሀሳቦችንም ለመምዘዝ ሀብታሙ ስዩም ከፊልሙ ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ጋር አጭር ቆይታ አድርጓል። ቆይታቸው የሚጀምረው ዶክተር ሞገስ የፊልሙን ይዘት ከሚያብራሩበት ነው። ቁራኛ ፊልም እንግዲህ ከስሙ ስንነሳ ቁራኛ ከሚለው ሀሳቡን የተነሳው ቁራኛ እንግዲህ መቆራኘት የሚለው ሀሳብ ከጥቂት ዓመታት በፊት በንግስት ዘውዲቱ፣ በአጼ ምኒልክ፣ እንደዚሁም በልጅ ያሱ ዘመን እስከ ኃይለ ስላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። ማህበሩ ራሱ ያሰፈነው በወቅቱ ብዙ እስር ቤት፣ ፖሊስ፣ ጠበቃ፣ የመሳሰለው የህግ ስርዓት ባልተስፋፋበት ሁኔታ ሰው ግን እርስ በርሱ ተጠባውቆ የሚተዳደርበት ራሱ የፈጠረውና ያሰፈነው የህግ ስነ ስርዓት ነው። እንግዲህ በዛ ታሪክ ላይ የምንመለከተው አንድ የቆሎ ተማሪ የአንድ የጭቃሹ ሚስ ያማግጣል። ይደረስበታል፣ ተማሪው ይህ ጭቃሹም ይደርስበታል። ጉዳት ከማድረሱ በፊት ግን ሰዎች መጥተው ልብሱን ያቆራኙና አስራ አምስት ቀን ተጉዞ ንግስት ችሎት፣ በዛ ዘመን ዙፋን ችሎት ይባላል፣ ዙፋን ችሎት ላይ ቀርቦ ተሟግቶ እንግዲህ ራሱን ነጻ ማውጣት ይጠበቅበታል። ግን ያን ሁሉ የሚሄደው ያቺን በልጅነቱ ያጣትን አንዲት ፍቅረኛውን ለማግኘት ነው። ስለዚህ በአጭሩ ቁራኛ የፍቅርና የፍትህ ቁርኝት የሚያሳይ ፊልም ነው። በርከት ያሉ ኢትዮጵያ ውስጥ የሚሰሩ ፊልሞች መቼታቸውን በአሁን ዘመን ላይ የሚያደርጉ ናቸው። ዘመናዊን አኗኗር ዘመናዊን ሁኔታ ለመዳሰስ የሚሞክሩ ናቸው። አንተ ግን በርካታ ዓመታትን ወደኋላ የተመለሰ ታሪክ ነው መምዘዝ የመረጥከው ለዚህ ምክንያትህ ምንድን ነው? ከዘመኑ ይልቅ ያለፈው ታሪክ ማንነታችን በደንብ ይታይበታል፣ ይንጸባረቅበታል ብዬ ነው ማም ነው። በዘመኑ ወደዚህ ቅርብ በመጣን ቁጥር ግን በመጣን ቁጥር በምዕራባዊያን አስተሳሰብ ጫና የተፈጠረበት ራሳችንን ያጣንበት አርት ላይም ስንፈልጋት አርት ብዙ ጊዜ የምዕራባዊያን ነጸብራቅ አርገን የምንወስድበት እንጂ የራሳችንን ማንነት የማንፈልግበት እየሆነ ይመጣል፣ የሚል የግል እምነት አለኝ። አንዳንድ ጥናቶችም ለዛ ነው የሚያሳዩት። ስለዚህ በምዕራባውያን ጡጫ ወይም ጫና ያላረፈበት ታሪክ ወደ ኋላ በጣም በቻልነው መጠን በሄድን ቁጥር እውነተኛውን ማንነታችንን፣ ፍልስፍናችንን፣ ባህላችንን እናገኛለን። እዛ ውስጥ ደግሞ አርትንም ራሷን እናገኛታለን። ለዛ ነው እንግዲህ መስዋዕትነት ቢያስከፍልም

ወደ ኋላ መለስ ስብትልን ባነሳኸው ታሪክ ውስጥ በአጽመ ታሪክ ውስጥ ግን ለዚህ ዘመንም ሰው ለዚህ ዘመንም ተመልካቾች የሚሆን መልእክት ሰንቀህ የተመለስክ ይመስለኛል። በዚህ ፊልም ውስጥ ማስተላለፍ የፈለግከው ዋና መልእክት ምንድን ነው? እንግዲህ ብዙ ጊዜ ውስጤን የሚጎተጉተኝ ወይም ውስጤን የሚያሸንፈኝ ሀሳብ፣ ትምህርት ቤት ላይ የምንማረው በምዕራባውያን ካሪኩለም ነው ወይም ስርዓተ ትምህርት ነው። አስተሳሰባችን ሁሉ እሱን ነው። ግን ጠለቅ ብሎ ላሰበ ሰው ብዙ ምቾት የለውም። በትክክል ማንነታችን ምንድን ነው ብለን ስንጠይቅ በጣም የሚያስገርም ነገር እናቃል እናያለን። ለምሳሌ የቅኔ ትምህርት ቤት የቆሎ ተማሪው ጎበዜ ቅኔ ተማሪ ነው። ስለ ቅኔ ማብዙ ሰው ደንታ የለውም፣ ግን ቅኔ በጣም የረቀቀ አንድ የስነ ቃል ደረጃ ነው። ሰው ታሪክ ተነግሮት ወይም በዚህ ጉዳይ ላይ እስቲ ቅኔ ዝረፍ ተብሎ ሳይጽፍ ሳያነብ ስፖንታኒየስ ወይም ግብታዊ ሆኖ እዛው አቀነባብሮ በጣም የተመረጡ የተሞረዱ ቃላቶችን ገጣጥሞ ሰምና ወርቅን አንድ ላይ ያቀነባና እዛው ፍልስፍናውን ሲያቀርብ ይሄ በጣም ትልቅ ማስተርፒስ ነው። በውጭ ዓለም ትልልቅ ማስተርፒስ ሰሩ ተብሎ እንደሚባለው ሁሉ የቅኔ ማስተርፒሶች አሉ። ግን ያ እዚውኛው ማህበረሰብ ውስጥ ያደገና የቆየ የብስለት ደረጃ ነው። ፊልማችን ከዛ መማር አለበት። ፍቅር እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ መቶ አመት ሄደን እንማር ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ መቶ አመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው። በንታ ሰማለ ማርያም ስላቻሩ እግዚአብሔር ናግባና ገብስ ፈትግልኝ ገስ አለ ነብሳ አለ ኔ ከርታ። ኢትዮጵያ ውስጥ አሁንም በፖለቲካው ዘርፍ ስናይ የሙግት የንትርክ ነጥብ ነው ታሪክ። በአንጻሩ ደግሞ አንተ ከታሪክ ውስጥ መስማሚያ መነጋገሪያ እንደዚህ እየሞከርክ ነው። የታሪኮቹን ትክክለኝነት ለማረጋገጥ ምን ያክል ርቀት ትሄዳለህ? ብዙ ጥያቄ ነው እንግዲህ። በዋናነት አንድ ታሪክ ሲሰራ እንደዚህ አይነት ልጅ በደንብ መስራት አለብን። ተአማኒነቱን ለማምጣት ንግግሩ ሊሆን ይችላል፣ ጊዜው ሊሆን ይችላል፣ አልባሳቱ ሊሆን ይችላል፣ አስተሳሰቡ፣ ግዝፈቱ ምን ያህል ቦታ ያ ነገር በሀገር አቀፍ ደረጃ ይሰራ ነበር ወይ ሊሆን ይችላል ግን ይህን መሰል ብዙ ህጎች ነበሩ። አውጫጭኝ የሚባል፣ አፈርሳታ የሚባል፣ ሌባ ሻይ ሁሉ ህጎች አሉ። እነዛ ነገሮች በጊዜያቸው ሰርተዋል። አሁን የኔ እምነት ከቁርኝት ለምሳሌ ስለ መቆራኘት ስለሰራው እንደገና ሰው መቆራኘት ይጀምር ለማለት አይደለም። ግን በወቅቱ ሰው እንዴት ነው ልብሱ ተቆራኝቶ የነበረውን ቂም ችሎ አብሮ መሄደው እዛ ብስለት ላይ እንዴት ደረሰ? ያ በጣም ማንንም ሰው ቆም አድርጎ ያሳስባል። ኢትዮጵያውያን ብቻ አይደለም፣ ወይም አፍሪካውያን ብቻ አይደለም። አውሮፓውያን ራሳቸው ቆም ብሎ ማሰብ አለባቸው። አንድ ምስራቅ አፍሪካ ውስጥ ያለች አንድ ሀገር ላይ ሰዎች ልብሳቸው ተቆራኝተው ያኔ ለፍትህ ሲሄዱ ቂማቸውን ትተው፣ በቃ ልብሳቸው ከተቆራኘ ምንም ማድረግ ስለማይችሉ የፍትህ አካል ድረስ እስከሄዱ ድረስ ይቻቻላሉ እንጂ አንዱ ሌላውን አይጎዳም። እንዲያውም በዳይ ከሞተ ተበዳይ ስለሚጠየቅ ተጠንቅቆ የተንከባከበው እንዳይሞተ አድርጎ ነው ፍርድ ላይ የሚወስደው ይሄ ፊልም ነው ለኔ በየትኛው መልኩ ብንመለከተው። ስለዚህ እንደዚህ አይነት ታሪኮች ነው እኔ ከዚህ ግሎካል ይባላል ከሎካል ተነስቶ ግሎባል የሚሆን ማለት ነው። ግሎባል ዓለም አቀፍ፣ ሎካል ደግሞ ቁንጽል ነው። ግሎካል ይሉታል። ከሎካል ተነስቶ አንዳንድ ነገር ግሎባል ይሆናል። የሁለቱ መርጅ ማለት ነው። እንደዚህ አይነት ሀሳቦችን ነው ብዙ ጊዜ የሚፈልገው ራሴን ሳለቅ ከራሴ መነሻ ሀሳብ ይዤ፣ ግን በአፍሪካ በኢትዮጵያ ከዛ በአፍሪካ ከተቻለ በዓለም አድማጮች ከዶክተር ሞገስ ታፈሰ ጋር የተደረገውን ቃለ ምልልስ ሙሉ የቪዲዮ ቅጂ በድረገጻችን ላይ ስለሚገኝ እንድትመለከቱት እንጋብዛለን። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገራቶችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያው ጣቢያ የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብቷል። ጽዮን ግርማ የዚህ ዘገባ ዝርዝር አላት። ከታህሳስ 6 እስከ 8 2012 ዓ ም ለሶስት ቀናት በጄኔቫ ተካሂዶ ትናንት ማምሻውን የተጠናቀቀው ዓለም አቀፍ የስደተኞች ጉባኤ ወይም ግሎባል ሬፊጂ ፎረም አምና ልክ በዚህ በታህሳስ ወር ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀውን ግሎባል ሬፊጂስ ኮምፓክት ሰነድን ተከትሎ የተደረገ ጉባኤ መሆኑን የዚህ ጉባኤ ዋና አዘጋጅ የሆነው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር በድረገጹ ላይ አስፍሯል። የዚህ ሰነድ አጠቃላይ ሐሳብ ስደተኞች መጠለያ ጣቢያ ውስጥ ከገቡ በኋላ የሚሰጣቸውን ገንዘብ ብቻ እየተቀበሉ ትርጉም አልባ ሕይወትን ከሚኖሩ ሌሎች የሚያስቧቸው ነገሮች እስኪሳኩ ድረስ ባሉበት የመማርና የመስራት እድል እንዲፈጠርላቸው የሚያስችል ሰነድ ነው። በሰነዱ ላይም ይህ ጉዳይ የሚመለከታቸው አካላት በአራት ዓመት አንድ ጊዜ ተገናኝተው ምክክር እንዲያደርጉና በመረዳዳት መፍትሄን ማምጣት እንዳለባቸው ተቀምጧል። ኢትዮጵያ የጎረቤት ሀገር ስደተኞችን በመቀበል ከአፍሪካ ቀዳሚውን ስፍራ የምትይዝ በመሆኑ በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልዑካን ቡድን በመያዝ በጉባኤው ላይ ተሳታፊ ነበረች። የዩኤንኤችሲአር የኢትዮጵያው ቃል አቀባይ አቶ ክሱት ገብረ እግዚአብሔር በጉባኤው ላይ ተገኝተው ነበር። ስደተኞችና እስከ 750 የሚደርሱ የልኡካን ቡድኖችን ጨምሮ በአጠቃላይ ሶስት ሺ ሰዎች መሳተፋቸውን ገልጸው ጉዳዩ መላውን ዓለም የሚመለከት ጉዳይ ነበር ብለዋል። በዚህ ፎረም የታየው ማንም አይመለከተውም የለም። ተኞች ሳቸው አሉ፣ ረጂ አካላት ወይም ሂውማኒቴሪያን ኮሚኒቲ የምንላቸው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሻል ተቋማት እና ወ ባንክ አሉ። የቀረ የለም። የሚያገባናል፣ የቻለውን ያህል እናደርጋለን ብለው የወጡበት ፎረም ነው። አቶ ክሱት አያይዘው ከዚህ ቀደም ስደተኞች አንድ አገር ከሄዱ በኋላ መጠለያ ተቀምጠው የሚሰጣቸውን ገንዘብ ብቻ እየተጠባበቁ ከመኖር ውጪ መስራትም ሆነ ልጆቻቸው ወደ ትምህርት ቤት የመላክ ዕድላቸው የተመናመነ እንደነበር አስታውሰው በአዲሱ አሰራር ግን ይህ እንዲቀር ሕጻናትም የመማር መብታቸውን እንዲያገኙ እየተደረገ ነው ብለዋል። በዚህ ጉባኤም ላይ ይህንን አሰራር ተግባራዊ ያደረጉ ሀገራት ልምዳቸውን አካፍለዋል ብለዋል። አዲሱ አሰራር የጀመሩ ሀገሮች አሉ። እንደ ኢትዮጵያ አይነት የእነሱ ምሳሌ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ ያቀርቡበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛበት ብሎም ይወያይ። አንድ ስድስት ማቲክ ሪያስ ተይተው ነበረ በትምህርት ዙሪያ በስራ እንደ ዙሪያ ዳቂ አቅርቦት ዙሪያ ከለላ ፕሮቴክሽን የሚባለው በዛ ዙሪያ አገሮች ምን ማድረግ ይችላሉ፣ ተቋማት ምን ማድረግ ይችላሉ፣ ነጋዴዎች ምን ማድረግ ይችላሉ፣ ሲቪል ሶሳይቲ ምን ማድረግ ይችላሉ፣ የሰብ ተቋማት ምን ማድረግ ይችላሉ የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረ። ውጤቱም እስካሁን እንደታየው ጥሩ ይመስላል። በኢትዮጵያ ባለፈው አመት ጥር ዘጠኝ ቀን ሁለት ሺ አስራ አንድ አመተ ምህረት የህዝብ ተወካዮች ምክር ቤት በተለያየ ምክንያት ከሀገራቸው ተሰደው በኢትዮጵያ በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ስደተኞች የመስራት የመማርና የመንቀሳቀስ መብት እንዲኖራቸው የሚደነግግ አዋጅ ማጽደቁን ያስታወሱት አቶ ክሱት ከዚህ በተጨማሪም ሌሎች ጥቅሞችን የሚሰጥ ድጋፍ የኢትዮጵያው ልኡክ قال قبطال بلوالي በኢትዮጵያም ባይቆጠሩም ባይቆጠሩም እንደ ውጭ ዜጎች የሚሰጣቸው አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኤቨንስ የሚላቸውን ማስመዝገብ ይችላል ይላል። ትምህርትም አሁን በፊት ትንሽ ሪዘርቬሽን ነበረ የሚል በተለይ ኤሌመንተሪ ትምህርት ህጻናት ተወንደው በትምህርቱ ውጭ መሆን የለባቸውም ይላል እና የመሳሰሉት ብዙ ግብ ተሰጥቷል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች ድነው በፍለጅ መልክ ቀርቧል። አሁን ምንድነው ዘጠና ሺህ ለሚሆኑ ሰዎች የገቢ ማስገኛ እድል ፈጥራለን። የል ኢትዮጵያውያን ጭምር ናቸው ተጠቃሚ የሆኑት ከዚ ሌላ ክህሎቱ ከሌላቸው የትም ሊደርሱ አይችሉም። ስለዚህ ሀያ ሺህ ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬንት ሆነ ሰርቲፊኬት የሚያገኙበት ስልጠና ለመስጠት፣ ሌላው የኃይል አቅርቦት ደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። በተለይ ብዙ ኢትዮጵያ ሲቸገርበት ስለሆነ ይሄንን ለማሻሻል እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ገልጸዋለች። ኢትዮጵያ አቶ ክሱት በኢትዮጵያ ይህ አሰራር ተግባራዊ የተደረገበት በደቡብ ኢትዮጵያ የሚገኘውና የሶማሊያ ስደተኞችን የያዘው የዶሎ አዶን መጠለያ ጣቢያ በምሳሌ አንስተዋል። የሶማሌ ስደተኞች የሚጠለቅበት ዶሎ አዶ የሚባል ቦታ አለ። ከአይዲያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉትና የሚያድጉት አምራጭ ዜጋ የሚሆኑ የሚሆን ሙከራ እየተደረገ ነበረ። የሆነ ወደ መቶ ቢሊዮን ዶላር አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት ቋቋሙ። ሰዎችን እየተደራጁ በብድር እየወሰዱ በእርሻ በስሳርቢ በሱቅ በቢዝነስ ናንሽ ቢዝነሶች ምናም ተደራጅተው መስራት ጀመሩ እና ውጤቱ ጥሩ ነው። ጀምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያን ሁሉ ከፈው የሚያሰሩ ስደተኞች አሉ ብለዋል። እንዳለ አሁን ሰሞ ጉራይ የነበረ የፈርኒቸር ስራ የሚሰሩ ነው እና ስደተኞችን ቀጥሮ እያሰራ ያለበት ሁኔታ፣ ትልቁ ነገር ደግሞ አብረው እንዲኖሩ እንግዲ፣ አንዳንድ ጊዜ ስደተኛ ተብቆ ተቀባይ ህዝብ ደግሞ ችግርም ስላለበት ማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለት እዛ ጋ እሱንም እንዳይኖር አርጓል። አብረው ነው የሚሰሩት መሬቱን በተለይ አብረው ጋራ ሰጥተው ውጤቱን ምርን እኩል ነው የሚከፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው እንደ ቤተሰብ አብረው እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው እና እንደ ጥሩ ተሞክሮ ኢትዮጵያ ካፈላለች ተቀባይነትም ያገኘ ተሞክሮ ነው። በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር መረጃ መሰረት ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ የተፈናቀሉ ዘጠኝ መቶ ሺህ ጥገኝነት ጠያቂዎች በኢትዮጵያ በሚገኙ የስደተኞች መጠለያ ጣቢያ ይኖራሉ። እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት፣ ስደተኛ ሲመጣ ያው ተቸግሮ አገሩ መኖር ስለማይችል ነው ይመጣል። በነገራችን ላይ በዚህ በግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ በስደት የዳረጋቸው ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው። ቅድሚያ የሚሰጠው በዮኒክስ ያርም ይህን ነው ሬዥም ይሰራበት የነበረ እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥቶም የሚያኖሩበት ሁኔታ ሎካል ኢንቴግሬሽን የምንለው ነው። እሱን በሁለተኛ ደረጃ፣ በሶስተኛ ደረጃ ሪሰትልመንት ነው። ሪሰትልመንት አስቸጋሪ የሚሆነው ሀገሮች ናቸው ሪሰትልመንት የሚሰጡት ሀገር ነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጡ እንደ መብት ስደተኛው መጠየቅ የማይችልም እንደም አሁን አሜሪካን ብረት ትልቅ በቁጥር የምትወስድ ነገር ግን አሁን አዲሱ ፕሬዚዳንት ከመጥቶ በጣም የወረደ የወረደ እየቀነሰ ይሄዳል፣ እና ትንሽ ነው። ድሮም ቢሆን ደህና ነበረ በሚባልበት ጊዜ በዓለም ውስጥ ካሉ ስደተኞች አንድ መቶኛ የሚሆን ብቻ እንትን ያገኘ ነበረው። አሁን በጣም በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ መኖር አስቸጋሪ ነው የሚሆነው እንዳይመጣም ላይኖርም ስለሚችል ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት የሀገሪቷን ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መፍጠር ነው። በመሀል ደግሞ በነሳ የመጡበትን ሀገር ሰን እንዲሆን እና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራ ይሰራል። በኮሚሽኑ የዚህ አመት መረጃ መሰረት በአለም ላይ ከሰባ ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከነዚህ ውስጥ ከ41 ሚሊዮን በላይው የአገር ውስጥ ተፈላቃዮች ናቸው። ከ25 ሚሊዮን በላይው ደግሞ ወደ ሌላ ሀገር ተሰደዋል። እንዲሁም ከ3.5 ሚሊዮን በላይ ጥገኝነት ጠያቂዎች ይገኛሉ። በዚህ ጉባኤ ላይም እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ 770 የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት ሶስት ዓመታት ስደተኛን ለያዙ እና ዝቅተኛ ገቢ ላላቸው አገሮች እሰጣለው ሲል የዓለም ባንክ ቡድን ቃል የገባው ሁለት ነጥብ ግርማ ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን የእናንተን አስተያየቶች የወጣቶችን አስተያየቶች የምንሰማበት ሰዓት ላይ ይደርሰናል። ለዛሬ እንግዲህ የምንጠይቀው ጥያቄ ወጣቶች በኢትዮጵያ ውስጥ ሰላምን ለማምጠት ምን አይነት ሚና መጫወት አለባቸው? ባየ በላይና እባላለሁ። የወጣቱ ሚና መሆን ያለበት ከስሜታዊነት ጠርቶ ከአልባልታ ከዘረኝነት የተጠባብነት ተቀጣኝነት የለም ከሱ ጠርቶ እንደ ሀገር ማሰብ ሲችል ወጣቱ ሀገሯ ሰላም ትሆናለች። ከዛ በመቀጠል ደግሞ አሁን ላይ ከአንዳንድ አካባቢ አሁን ስጋት ላይ ምጥላት ዩኒቨርስ ተማሪ አሁን ላይ ደሰት ምክንያቱም በየበረ ዩኒቨርሲቲ በየክልሉ ስለሆነ እሱ ደግሞ የጥበቃ ችግር አለ ከጥበቃ አካባቢ ሰው ስለሚሆን በዛ ምክንያት ሀገሪቱ ያፈረበሻለ ከዛ በኋላ ወጣቱም ሁሉም ይነቃነቃል። ስለዚህ መሆን ያለበት ኢትዮጵያ ውስጥ ያለ እያንዳንዱ ዩኒቨርሲቲ ገለልተኛ የሆነ ወይ ፌዴራል ወይም መከላከያ የፌዴራል መንግስቱ መድቦ ዩኒቨርሲቲ ተማሪዎች ሰላም ከሆኑ ሀገሪቱ ሰላም ትሆናለች። ወጣቱን ከአልባልታ ይቆጠባል። ዩኒቨርሲቲ የሚማሩ ተማሪዎች ያው በየአካባቢ በየክልሉ ስለሆነ ከቤተሰብ ምጅምሪያ ወደ ግቢው ከመሄዱ በፊት እውቅ ቢገልም ምንም አይደረግም ከክልሉ ነው ያለ ጀግናችን ነው የሚባል ታዲያ እንደዛ ነው። የግንዛቤ ማስጨበጫ ነ ማሰር አለበት ያለው አርባ ምንጭ ዩኒቨርሲቲ የአራተኛ ዓመት ሲቪል ኢንጂነሪንግ ተማሪ፣ የወጣቱ ሚና ሊሆን የሚገብ ዘረኝነትን ከውስጡ ማጥፋት አለበት እና እንደተማረ ማሰብ አለበት። ምክንያቱም ይህ ነገር ለማንም አይጠቅምም፣ ለሀገርም፣ ለግለሰብም ለምንም አይጠቅምም እና ስለዚህ የሚሻለው ተስማምቶ አንድነትን አስቶ መኖር ነው። ማለት ላይ አንድ ኢትዮጵያ ብሎ ማሰብ ነው እንጂ አንተ ትበልጣለህ፣ አንተን ትንሽ ብሎ ማሰብ ለማንም ስለማይጠቅም እንደተማረ ሰው ማሰብ ይሻል ይመስለኛል። ማለት የሚናፈሱ ያሉትን ነገሮች እስፔሻሊ በዚህ ሰዓት ላይ የሚወሩትን ነገሮች ያው አለመቀበል ይመስለኛል። ማለት እኔ እንደ ራሴ እንትን የምልሽ ላይክ እንደዚህ አይነትን ነገሮችን አልቀበልም። እስፔሻሊ አክቲቪስቶች የሚሉትን ነገር አልቀበልም ምክንያቱም እኔን አያሳምነኝም። ምክንያቱም የሚጠቅም ነገር የለውም ይሄ ነገር አይጠቅምም። አበበን ንጋቴ ስትደራለ ወጣቱ ምን ማድረግ አለበት? ያው ሰላም በተመለከተ ሀገር ሰላም ሰን የሁላችንን ፍላጎት የወጣቱ ሚና ለአሁንም ለወደፊትም እኛ በቃ የድሮውን ኢትዮጵያ አባቶቻችን ራእይ ለመከተል ነው እና አሁንም ቢሆን እኛ ወጣት እያደረግን ያለው እዚህ እኛ ካለንበት አካባቢ ዙሮ ዙሮ ማንም ወጣት መጎዳት የለበትም። በየሀገሩ እንደ ብሔራችን ዲሞክራሲ እና የሕግ የበላይነት እንዲከበር ሁላችን አለንበት አካባቢ በቃ ያው እየታግል ነው ያለን ማለት

አድማጮች እዚህ ላይ ፕሮግራማችንን ልንዘጋ ነው። ከዘፈኑ ጋር እንተዎች እንተዋችኋለን። ለዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። አብረናቸው ያመሸነው ጽዮን ግርማላ ኤደን ገረመው ከሞክቢል ያቤሮ ጋር ደናገሩ አስከከችን መናው የመቀጣ So i'm kun radio